የወጣቶች ዓለም ሕግ አስከባሪዎች ሕግ ሲጥሱ አብዛኛውን ጊዜ ተበዳዮች ተጎድተው ከማለፍ በቀር ብዙ አማራጭ አልነበራቸውም። አሁን አሁን ግን በተለይ ከፖሊስ ጋር አለመግባባት ሲፈጠር ብዙ ሲቪሎች በእጅ የሚይዙትን ስልክ እንደ ጠመንጃ ይመዛሉ። ከዛም ወይ እየተከናወነ ያለውን ነገር በቀጥታ እየቀረጹ እንደ ፌስቡክ ባሉ ገጾቻቸው ያስተላልፋሉ አሊያም ቆየት ብለው በማህበራዊ መገናኛ ገጾች ያሰራጫሉ። ሶኒያ ኡመር ከሰሞኑ ይህን ለማድረግ ተገዳለች። አጋጣሚው አንዲት ወጣት በሁለት የፖሊስ መኮንኖች አዲስ አበባ ውስጥ ያለ ርህራዬ ስትደበደብ የታዘበች ጊዜ ነው። አጋጣሚ ያው ስራ ፍለጋ በወጣውበት ነበረ ይሄ ክስተት የገጠመኝ እና ስልክ እያወራሁ ነበረ እና ድምጿን ስሰማ በጣም ደንግጤ ስለነበረ። ስልኩን ዘግቼ ያው እውነታውን ለማየት ሞክር ከመቅረጤ በፊት ትንሽ ሲመቷት ምናምን በላቷት እያየው ነበረ ግን አቅሜ ስላልቻለ ቪዲዮ ለማድረግ ተገደድኩች ማገላገል ስላልቻልኩ። ከዚም ሶኒያ ለሚመለከተው አካል ማድረስ ከቻልኩ በሚል ቪዲዮውን በፌስቡክ እና ኢንስታግራም ገጾቿ ላይ ለጠፈችው። ውጤቱም ፈጣን ነበር። ብዙ ሰዎች ቪዲዮውን ተቀባበሉት። ጉዳዩም የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ጋር ደርሶ እሳቸውም በትዊተር ገጻቸው ኢሰባዊ ድርጊቱን አወገዙ። ፖሊሶቹ በቁጥጥር ስር መዋላቸውንና ተገቢውን ቅጣት እንዲያገኙ ክትትል እንደሚያደርጉም ገለጹ። ይህ ብቻ አይደለም፣ ተደብዳቤዋ ወጣትናት መጠለያና ሕክምና እንድታገኝ እንደሚመቻችና በአንድ ምገባ ማዕከል ውስጥም ስራ እንደምትጀምር ይፋ አደረጉ። ሶኒያ ይህንን አጭር ቪዲዮ ለወጣት ዋናት ፍትህ ለመጠየቅ ስትቀርጽ የተደብዳቤዋን ህይወት ምን ያህል ሊቀይር እንደሚችል አላወቀችም። ከሆነ በኋላ ግን በውጤቱ ደስተኛ ናት። በጣም ደስ ብሎኛል። በጣም ነው ደስ ያለኝ። እውነቱ ለመናገር እንደዚህ መሆኑን ይሆናል ብዬ አልጠበቅኩም ነበረ ግን ያው ምላሹ በጣም ደስ ይላል። የከተማችን ከንቲባ ሮስ አባባቢ ፈጣን ምላሽ ነው የሰጡት እና በጣም ደስ ብሎኛል። ስለሚኒስቴርም ያው ማለት ነገሩ በፍጥነት እንደዚህ ምላሽ እንዳያገኝ ያደረጉት እነሱ ናቸው እና እነሱንም ማመስገን ይገባኛል ብዬ አስባለሁ። የክብርት ሚኒስቴር ሙፈሪሃት ካሚል የሰጡት ምላሽ በጣም አሪፍ ነው። ፖሊሶቹ እንዲያዙ እና ለፍርድ እንዲቀርቡ አድርገዋል እና አመሰግናለሁ ማለት ፈልጋለሁ እሳቸው በአሁኑ ሰዓት በአዲስ አበባ የምትኖረው የ23 ዓመት ወጣቷ ሶኒያ የጅማ ልጅ ናት። የሂሳብ መዝገብ አያያዝ ተማሪ ስትሆን ስራ ፈላጊም ናት። በአካውንቲንግ በሌቭል ነው የተማርኩት። አካውንቲንግ ወረቀት አለኝ። ክሩማ ነው በተማርኩት ፊል መስራት ፈልጋለሁ። ያው ስራ የተለያየ ቦታ አመልክቻለሁ፣ የግል መስሪያ ቤቶች ላይ እስካሁን ምንም አይነት ምላሽ አላገኘሁም። ግን እንዳልኩሽ በተማርኩት ነው መስራት የምፈልገው። ይሄ ነው እስካሁን ከዚህ ከቪዲዮ ጋር በተያያዘ የሰራሽው ስራ ያው ብዙ ምላሽ አስገኝቷልና ምናልባት ወደፊት በጋዜጠኝነት ወይም ደግሞ የሰብአዊ መብት ላይ ለመሟገት እንደ ስም አይነትስ ሀሳብ መጥቶ ከሆነ ብዬ ነው። አዎ፣ አሪፍ ነው፣ በጣም አሪፍ ነው። ለዜጎችሽ መከራከር፣ ለዜጎችሽ መቁም ጥሩ ነገር ነው። እንደ ኔት አጋጣሚዎችን ባገኝ የመስራት ፍላጎቱ አለኝ። እንዴት ነው እስቲ፣ ይህን ከዚህ ቪዲዮ በኋላ ቤተሰቦችሽ፣ ወላጆችሽ ምን አይነት ምላሽ ሰጡሽ? ቤተስከብተሽ ማንን አማከርሽ? አዎ ፋሚሊዎችን አማክሬ ነው እና ጥሩ ስራ መሆኑን ቢያውቁም ግን ትንሽ ስጋት አድሮባቸው ነበረ ው ነበረ እና ግን በጣም ጥሩ ነገር እንደሆነ እነሱም አበራታተውኛል። ቤት እንደገባው ለእህቴ ነበረ ያሳየው። ሮዛ መር ትባላለች እና በጣም በቃ ቪዲዮ በጣም ነበር የደነገጠች። እንዴት እንዲህ ይደረጋል? እና በጣም ደንግጣ ነበረ አዝናለችም እና እሷም ናት ቪዲዮን ደሞ ፖስት እንዳደረገ ብርሳት ሆነኛለች እና እሷም በጣም አስተዋጽኦ አላት። አንዳንድ ሰዎች ያው ጀግና ጥሩ ስራ ሰራሽ ምናም የሚል ነገር በማህበራዊ መገናኛ ዘዴዎች ምላሽ ሲሰጡሽ ታዘብ ያለውና፣ አንቺስ በአካል ሰዎች አግኝተው የሚሉሽ ነገር አለ? አድናቆታቸውን ይገልጹልሻል? ሰዎቹ ማን እንደሆነ ከዛ ቪዲዮ በስተጀርባ ያለውን ሰው አውቀዋል? አይ አብዛኛው ሰው አላወቀኝ። ምክንያቱም ፊቴ ስለማይታይ ማንቴን ማንም ሰው አያውቀውም። የሚያውቀኝ የቤተሰብ የሆነ ሰው ነው የሚያውቀኝ እንጂ ሌላው ሰው እንደዚህ በግልጽ አያውቀኝም። ለእኔ በጣም ጥሩ ነው ዛ መሆኑ ፈልጌው ነው ቪዲዮ በግል ሕይወቷ ላይ ተጽዕኖ እንዳይኖረው የምትጠነቀቀው ሶኒያ እስካሁን በእለት ከእለት ሕይወቷ ውስጥ ብዙም የተለየ ነገር አልፈጠረባትም። የተለየው ነገር ሰዎች በማህበራዊ ሚዲያዎች ላይ የሚሰጡትን አስተያየት ለማንበብ ሶኒያ ከወትሮ የበለጠ ጊዜዋን ኢንተርኔት ላይ ታጠፋለች። ብዙ ሰው ጥሩ ስራ እንደሆነ እየነገረኝ ነው። ወደፊትም እንደዚያ ነገር ሲያጋጥመኝ ለማጋለጥ ለሚመለከቱ አካል እንዳደርስ ጥሩ ብርታቱ ያንን ቪዲዮ በቀረሽበት ጊዜ አብረውሽ እንዳንቺ የሚቀርጹ ነበሩ? ወይም ደግሞ እንሂድ እናመልከት የሚሉ ሰዎች ነበሩ? ወይስ አንቺ ብቻ ነበርሽ እዛ ጋር የነበርሽው? አይ፣ ማንም ሰው እንደዛ ሲያደርግ አልነበረም። እኔ ብቻ ነኝ ስቀርጠኝ የነበረው። ያው ሰው ቢያዝንም እንደዚህ መደረግ የለበትም ብሎ ቢያምንም ግን ምንም ማድረግ አልቻለም። ምክንያቱም ሁለቱም ፖሊሶች ጋር መንጃ ይዘዋል፣ በዛ ላይ ሁለት ናቸው። ማንም ሰው ምንም ማድረግ አልቻለም። እኔ ብቻ ነኝ ስቀርጠኝ የነበርኩት። ስትቀርጪ አልፈራሽም ነበረ? ፈርቻለሁ፣ ግን እንደዛ እየተደበደበሽ ቆሙ ማየቱ ለእኔ በጣም በጣም ከባድ ነበረ። ስሜቱ በጣም ከባድ ነበረ። በቃ የመጣ ብዬ ነው የቀረስኩት። አንደኛ ነገር የሰው ልጅ እንደዛ ወንጀለኛ እንኳን ብትሆን እንደዛ ልትደበደብ እና ልትመታ አይገባም። ወንጀለኝነቷ እንኳን ወንጀለኛ እንኳን ብትሆን ፖሊስ እንደዛ የመምታት መብት ያለው አይመስለኝም። እኔ ስለ ህግ ብዙ አላቅም፣ ግን ልክ አልነበረም። በቃ ሁኔታው ሲቀጥል ልጅ አላት እች ሴት ልጇ እያለቀሰች ነው። በእሷ ፊት እንደዛ ደግሞ በጣም ስሜቴ ነክቶታል። ለዛ ነው ለመቅረጥ የተነሳሳዎች ይህንን ጥፋት ባደረጉት ፖሊሶች ላይ ያው በቁጥጥር ስር መዋላቸው እና ክትትል እየተደረገ እንደሆነ ነው የተገለጸው። ጉዳዩን እየተከታተልሽው ነው ያለሽው? ብዙም እዛ አካባቢ ላይ እየተከታተልኩ አይደለም። በእርግጥ ግን ልጅቷ ጋሳሚ ራጋ እየደወልኩኝ ፍርድ ቤት ምናምን ስትሄድ እየጠየቅኳት ነው እና ቀጠሮ እንደሰጣቸው ምናምን ነገር ትነግራኛለች። እሷ አንዳንድ ኢንፎርሜሽን እንጂ እኔ እንደዚህ በትራፍ ዬው አላቅም። ግን ያው ሶሻል ሚዲያ ላይ ያለውን ነገር እያየው ነው። ከዚህ ቀደም እንደዚህ አይነት አስፈሪ ሁኔታ ውስጥ ገብታ እንደማታውቅ የገለጸችልን ሶኒያ ቪዲዮን ከተመለከቱም ሆነ ፈጣን ምላሽ ከሰጡ ወገኖች ያገኘችው ምላሽ ጥሩ ስለነበረ ወደፊት እንደዚህ አይነት የሰብአዊ ድርጊቶች ሲፈጸሙ ብታይ ለማጋለጥ ቆርጣ ተነስታለች። ሌሎች ወጣቶችም የማህበራዊ መገናኛ ብዙሃን ዘዴዎችን ለበጎ እንዲያውሉና ወንጀልን ለማጋለጥ እንዲበረታቱም ትመክራለች። በየአካባቢ እንደዚ አይነት ነገር ሊያጋጥምን ይችላል። ግን ሁላችንም የተቻለ ነገር ማድረግ አለብን። ተበዳይ ስኘት አለበት፣ በዳይ ደግሞ ያው መቀጣት አለበት። ስለዚህ ሁላችንም በተቻለን አቅም ወንጀለኛ በማጋለጥ የሚሆን እንደዚህ ሶሻል ሚዲያ ለእንደዚህ አይነት በጎ ነገር መጠቀም እንችላለን። በሁለት የፖሊስ መኮንኖች አንዲት ወጣት እናት አዲስ አበባ ውስጥ ስትደበደብ በቪዲዮ ቀርጻ ተጎጂዋ ፍትሕ እንድታገኝ በማህበራዊ መገናኛ ዘዴ ያሰራጨችው ሶኒያ ኡመር ነበረች የዛሬው የወጣቶች ዓለም እንግዳችን። ሶኒያ ወደፊት ቀን ቀን እየሰራች ማታ ማታ ደግሞ ለዲግሪ ትምህርቷን የመቀጠል አላማ አላት። እንግዲህ አድማጮች እናንተም እንደ ሶኒያ ለሌሎች ሰዎች አርያ መሆን የሚችሉ ወጣት ካወቃችሁ ወይም በዚህ ለወጣቶች መድረክ በሚሰጠው የወጣቶች አለም ዝግጅታችን አንስተን እንድናወያይበት የምትፈልጉት ርዕስ ካላችሁ ጻፉልን። ለዛሬ በዚሁ ልሰናበት። ልደት አበበ ነኝ። ጤና ይስጥልኝ። Take away everything and make everybody feel like. <inaudible>